ይህ የሕዝብ አጀንዳ ነው። ድህነትን በሁሉም መልክና ባህሪው ማንም ሳይቀር በሁሉም ስፍራ የማጥፋት የድርጊት መርሃ ግብር አሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንጌሙን ተዘመረለትም። የተባበሩት መንግስታት የሴቶች ጉዳይ ድርጅት የበላይ ኃላፊ ፎምዜሌ ማላምቦ ንጉኩካ ደግሞ በቃጅ ተግባሪው ትውልዳቸው የኮሩ ይመስላሉ። ድህነትን የማጥፋቱ ዕድል ያለን የመጀመሪያው ትውልድ ነን። በሴቶችና በወንዶች መካከል ያለውን የስልጣን ግንኙነት ለመለወጥም የመጀመሪያው ትውልድ ነን። እየተዘመረም እየተጨበጨበለት እየተደነቀም እየተወደሰም ነው። ዘላቂም የልማት ግቦች ኤስዲጂ በእንግሊዝኛ ምህጻሩ 17 ግቦች አሉት። ከነዚህ መሃል በቀዳሚው እቅድ ኤምዲጂ ከግብ ያልደረሱ ማስፈጸምን ያካትታል። ከሮጌው ከሚለይባቸው አንዱም እንደ ቀዳሚው ላዳጊ ሀገራት ብቻ ሳይሆን ለበለጸጉትም ያለመ መሆኑ ነው። አዲሶቹ ውቅዶች ሁለንተናዊ ናቸው። ይህ ማለት ጀርመንን ጨምሮ ሀገራት በሙሉ መካተት የሚችሉበትና መካተት ያለባቸውም ናቸው ይላሉ። የንስ ማርቲንስ ቦን የሚገኘው ዓለም አቀፍ የፖሊሲ መድረክ የተሰኘው መያድ ኃላፊ ናቸው። ድርጅታቸው ከ1985 ጀምሮ የተባበሩት መንግስታት ድርጅትን ስራና አሰራር ይተነትናል። የተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የበላይ ፖል ላድ በበኩላቸው እቅዱን ሁሉንም ያቀፈ በተሳሰረችው ዓለም የተወሳሰበውን የሰዎች ኑሮ ለማሻሻል ያለመ ይሉታል። በመላው ዓለም ከሚኖሩ ሰዎች ጋር ባደረግነው ምክክር የነገሩን ምንድን ነው? አንዳቸው ከሌላቸው ተነጥለው ቁ እንደማይኖሩ ነው። ድህነታቸው ከጸጥታቸው ጋር፣ በጣሙን ከተፈጥሮ ሀብታቸው ጋር የተቆራኘ መሆኑን ነው። ስለዚህ ያሉባቸውን ችግሮች ለመፍታት ትንሽ ረቀቅ፣ ጠለቅ፣ ወሰብሰብ ያሉ እርምጃዎች ያስፈልጋሉ። 17ቱ ግቦች 169 ንዑስ ግቦች አሏቸው ታርጌትስ ብለዋቸዋል ንዑሳን ግቦቹን። የግቦቹ አፈጻጸም በየደረጃውና በየጊዜው ይገመገማል ነው የተባለው። የአጠቃላይ እቅዱን የመጨረሻ ድርድር ከኬንያዊ አቻቸው ጋር ሆነው የመሩት በተባበሩት መንግሥታት ድርጅት የአየርላንዱ አምባሳደር ዴቪድ ዶንጎ እንደሚሉት የቅዱን አፈጻጸም በከፍተኛ ደረጃ የሚገመግም ጉባኤ ቢያንስ በአመት አንዴ ይደረጋል። በአመት አንዴ አባል ሀገራት እቅዱን ገቢራዊ ያደረጉበትን የአፈጻጸም ዘገባ የሚቀበልና የሚገመግም ከፍተኛ የፖለቲካ መድረክ የሚባል አካል ለቅዱ ገቢራዊነት 2500 ቢሊዮን የአሜሪካን ዶላር ያስፈልጋል። አምና አዲስ አበባ ላይ በተደረገው ድርድር የግል ባለሀብቶችም ገንዘብ ያዋጡ የሚል ስምምነት ላይ ተደርሷል። የቦኑ ጥናት ድርጅት ኃላፊ የንስ ማርቲንስ ግን የግል ባለሀብቶች መሳተፋቸውን ሲበዛ ይጠራጥራሉ። በአዲስ አበባው ጉባኤ የተደረሰበት ሌላው ስምምነት ከአዳጊ ሀገራት የሚጭበረበረውን ቀረጥን መቆጣጠር የሚለው ነው የተባበሩት መንግስታት ድርጅት እንደሚለው የበለጸጉት ሀገራት ኩባንያዎችና ድርጅቶች ለድሆቹ ሀገራት መክፈል የሚገባቸውን በአመት 100 ቢሊዮን ዶላር ቀረጥ አይከፍሉም። እንደ ጎርጎሪያኑ አቆጣጠር ከጥር 2016 እስከ 2030 የሚዘልቀው ዘላቂ የልማት ግቦች ነባሩን አሰራር በመለወጥ የሰው ልጅን ኑሮ ለማሻሻል ያለመ ነው። ያም ሆኖ የንስ ማርቲንስ እንደሚሉት ፍቅዱ ብቻውን ዓለምን አይለውጥም የአስተሳሰብ ለውጥ ሲታከልበት ጭምር እንጂ